በአማራ ክልል ኦሮሞ ብሔረሰብ አስተዳደር ዞን ደዌ ሐርዋ ወረዳ አካባቢ የኮሮና ቫይረስ ወረርሽኝን ለመከላከል ስምሪት በወጡ የፖሊስ ባልደረቦችና በአካባቢው ነዋሪ ላይ ተኩስ ተከፍቶ ጉዳት መድረሱን ፖሊስ አስታውቋል። በጥቃቱ አራት ሰዎች ላይ ቀላልና ከባድ ጉዳት መድረሱ ተገልጿል። መስፍን አራጌ ከደሴ ዝርዝሩን ይዟል። የዞኑ ፖሊስ መምሪያ ኃላፊ ምክትል ኮማንደር መሀመድ ያሲን ለአሜሪካ ድምፅ እንዳስረዱት ጥቃቱ የተሰነዘረው ትናንት ነው። ሰኔ አስራ አምስት ቀኖች የአስራ ሁለት ዓመተ ምህረት ጠዋት በግምት ከአስራ ሁለት ሰዓት ተኩል እስከ አንድ ሰዓት አካባቢ በደቡብ ሀረዋ ወረዳ ውስጥ ከቦራ ከተማ ወደ ሀረዋ ገበያ ስለነበጠው ነው። እዛ ቦታ ላይ ሄደው ከኮቪድ ጋር ተያዩ ገበያ ስራን ለማረጋጋት የገበያ ርቀትን የማስጠበቅ ይሄ ባጃጅ ትበጥር ሚሄድ ስራዎችን ለመከላከል በሚሄዱ የፖሊስ አካላት ላይ መንገድ ላይ በተተኮሰ ጥይት ሶስት የፖሊስ አባላት ላይ ንጉስ ስራ ደጋ ደርሶባቸዋል። በተጨማሪም ወደ ገበያ ሲ የነበረ አንድ ከባድ መቁሰል አደጋ ደረሰበት። በሕክምና ላይ ይገኛሉ። የፖሊስ መኪና ላይ ከባድ ጉዳት ደረሱ። ብዙም ምንትን ባይል ወደ አስራ ሶስት ጥይት ነው የተተኮሰው። መኪናዋ ግራና ያቀኝ መስተዋት ተሰብሯል። ሰልባቶ ተመትቷል። ድርጊቱን ፈጽመዋል የተባሉትን ግለሰቦች በቁጥጥር ስር ለማዋል ጥረት እየተደረገ መሆኑንም ጠቁመዋል። ከትናንትና ጀምሮ የአገር መከላከያ ሰራዊት፣ የፖሊስ ሰራዊት፣ የጠጡ አካላት መሰ መከላከላችም እስካሁን ድረስ በዛ ያሉ አሳ የተደረገ ነው። አካባቢው እነሱ ድርጊቱ ከፈጸሙ በኋላ ተሰውረዋል። ድርጊቱን የፈጸሙት ከዚህ ቀደም በወንጀል ተጠርጥረው ማደኛ የወጣባቸው እንደሆኑ ምክትል ኮማንደሩ በመግለጫቸው ላይ አመልክተዋል። የፍርድ ቤት የመያዣ ትእዛዝ አለ። አንዳንዱ ካሁን በፊት በሰሉስ መግደ ወንጀል አብረው የሚተሳተሩ ሰዎችም አሉ። ከዚህ ከፖለቲካ ጋር ተያይዞ የሆነ ሽን የደጋፊ በመሆን በህብረሰቡ ውስጥ ትርምስ፣ አሉባልታ ህብረሰቡን የማስጠኛቅ የማሰቃያት ድርጊት መሆናቸው ከዚቢ መርመራ ጠርቶ ማስረጃ ተሰምቶባቸው ማደኛ ወጥቶ በፍለጋ ላይ ያለን፣ ዛሬም ቢሆን በክትትል ላይ የምንገኝ አሁንም ቢሆን የማንኛውም ጸጥታ ሀይል ካገኘ በቁጥጥር ስር ሊያውላቸው ህጋዊ መንገድ ያለ መሆኑን ነው። ከኦነግ ሸኒም ጋር ይሁን ከተለያዩ ድርጊቶች ጋር ተያይዞ ሲፈልጉ የነበሩ ሰዎች ወይም ተጠርጥረው ሲፈልጉ የነበሩት ሰዎች ለመሆናቸው ምን ማረጋገጫ አገኛቸው? መረጃ እየሰበሰብ ነው። ምርመራ ተጀምሯል። እንደዚህም ድርጊት ፈጽሟል ተ የሚጠረጠሩ ሰዎችም እነሱ ለመሆናቸው አመላካች እና ማስረጃ ነገሮች ስላሉ ነው። ጉዳቱ ከደረሰባቸው ሰዎች ሁለቱ በኬሚስ ሆስፒታል ህክምናቸውን እየተከታተሉ መሆናቸውን፣ ቀሪዎቹ ሁለቱ ግን ቀላል ህክምና አግኝተው ወደ ቤታቸው መመለሳቸውን ከሀላፊው ማብራሪያ ለማወቅ ተችሏል። ለአሜሪካ ድምጽ ሬዲዮ Nasifinan ragenai kada sai.